ዘጋቢዎች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላቸው የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው። እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም ይላል። እግዚአብሔር ለዘላለም እየተመሰገነ ይሁን። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ የእግዚአብሔር ዓይኖች ሁልጊዜም እኔና እናንተን እየጠበቁ እኔና እናንተን እየመሩ ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። የእግዚአብሔር ፈቃድ እንጂ የሥጋ ፈቃድ ሳይሆን፣ የእግዚአብሔር ፈቃድ እንጂ የወንድምና የእህት የእናትና የአባት ፈቃድ ሳይሆን እግዚአብሔር አምላካችን ልባቸው ለተሰበረ ሰዎች ሁሉ ቅርብ እንደሆነ ቃሉ ይነግረናል። መንፈሳቸው የተሰበረውንም ሁሉ እንደሚያድናቸው የእግዚአብሔር ቃል ይናገራል። ወዳጆቼ፣ ሰው ጠላኝ፣ ሰው ፊቱን አዞረብኝ ብላችሁ በዚህች ምሽት ምናልባት የምትጨነቁ የምታስቡ ልትኖሩ ትችላላችሁ። ምናልባት እህቴ ጠላችኝ፣ ምናልባት አጎቴ ፊቱን አዞረብኝ የምትሉና የምታስቡ እንዲሁም የምትታወኩ ልትኖሩ ትችላላችሁ። ወገኖቼ ጎረቤት ጠላን አልጠላን ሰው ወደደን አልወደደን የሰማይ አምላክ ንሆ በምድር ላይ የሚንቀሳቀሱትን በባሕርም ውስጥ የሚኖሩትን የሚገዛ አምላክ ደግሞ እኔና እናንተን ወዶናልና ደስ ይበለን በቃ አዎ ምን አለ ቃሉ ጻድቃንን የሚጠሉ ይጸጸታሉ ይላል ወገኖቼ እንደ እግዚአብሔር ፈቃዶታችሁ የምትገቡ ከሆነ ፈቃዱንም የምታገለግሉ ከሆነ በእውነት ላይ ተመስርታችሁ የምትመላለሱ ከሆነ ልጁን ጌታ ኢየሱስ ክርስቶስን የምትመስሉ ከሆነ አስር ጊዜ ሰው ይጥላችሁ በኋላ መጸጸቱ አይቀርም። ምን ነው የእኔ ሕይወትና የእኔ ኑሮ የገሌን ኑሮ በመሰለ ሳይሉ አይቀሩም የሚጠሏችሁ ሰዎች። በእግዚአብሔር ተደገፉ። ይህንን ድንቅ ጌታ፣ ሕይወታችንን የለወጠንን ጌታ እንዲህ እያልን እስቲ እናሞጋግሰው ባለኝ Yillian, someone the get ja aati dil kaane ek tin yaa re lae na re tere che taale mein sima ho gaye jaa phir ya sab kuch mer gaye kendan mat le ganna dena bas ruff sun ke behre yaa badh ke chigey ka pal samana baare modde re kendan mat le ganna dena bas ruff sun ke behre Y'all pick up a chicken Some I'm lucky <laughs> in a good

እግዚአብሔር ለዘላለም የተመሰገነ ይሁን። እነሆ ነፍሳችን በዘመናችን ሁሉ እግዚአብሔርን ትወዳለች፣ ታከብረዋለች። ሁላችሁ አሜን፣ እግዚአብሔር ይመስገን እንደምትሉ በዚህም ቃል እንደምትስማሙን ያምናለሁ። እግዚአብሔርን የምንወደው ሲመቸንና ሲደላን ሲሞላልን ብቻ አይደለም ወገኖቼ። በከፍታም በዝቅታም ባገኘን መከራም ሁሉ እግዚአብሔርን ከፍ ከፍ እያደረግነውም መኖርን ተምረናል። በዚህም ደግሞ እስከ መጨረሻው ጌታ አምላካችን ያጸናናል። በተናገርነው እውነት እንደ መሰከርነው ደግሞ እንዲያኖረን እግዚአብሔር የታመነና እውነተኛ አምላክ ነው። ስሙ ለዘላለም እየተመሰገነ ይሁን። እናመስግን። ጌታ ሆይ፣ እናመሰግንሃለን፣ እንወድሃለን። በእውነት የቤት ባለሟል ያደረከን የመንግሥትህም መስካሪዎች ያደረግከን እኖ አገልጋዮችም ያደረግከን እኛን የማንረባውን በሰው ፊት መቆም የማይገባን ጭንጋፎቹንና ውዳቂዎቹን የመረትከንና የሾምከና አንተነ እግዚአብሔር አባቴና አምላኬ ሆይ ለማይፈር ሰው ለዘላለማዊ መንግሥትህ ደግሞ እንድንቆም እኖ እግዚአብሔር አባቴና አምላኬ ሆይ ከሰው ሁሉ ለይተ በቅዱሳን ጉባኤ ስለ ጨመርከንና ስለ ደመርከን በፊትም ስለ ታሰብን እግዚአብሔር አባታችን ሆይ እጅግ እጅግ እጅግ አድርገን እናመሰግንሃለን፣ እንወዳሃለን። በቀሪው የሕይወታችን ዘመኔ ደግሞ አንተን እንደወደድን እንዲሁ ደግሞ ፈቃድህን እያገለገልን በመውጣታችንና በመግባታችን ምስክሮች የሆነን መቆም እንድንችል ጸጋህን አብዛልን። በዚህች ምሽት ድንቅ የሆነውንና ዘላለማዊ ቃልህን ደግሞ አስተምረን፣ ተናገረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ክቡራን አድማጮች፣ ዛሬ በቴክኒክ የሚያገለግለን ደግሞ ወንድማችን አለማየሁ ዳዊት ነው። በዛሬው ምሽት ክፍለ ጊዜ ጥናታችን የምንመለከተው ተከታታዩን የኦሪት ዘጸአትን መጽሐፍ ይሆናል ማለት ነው። ከዚህ መጽሐፍ በእውነት ጌታ መንፈስ ቅዱስ ድንቅ የሆኑ ነገሮችን አስተምሮናል ተናግሮናልም። ዛሬ የምንመለከተው ከተከታታዩ ክፍሎች የምዕራፍ ሃያ አምስትን ትምህርት ይሆናልና መጽሐፍ ቅዱሶቻችሁን ገላልጣችሁ ምዕራፍ ሃያ አምስትን ተመልከቱ። በዚህ ክፍል ውስጥ ወይም በዚህ ምዕራፍ ውስጥ የመገናኛውን ድንኳን ለመሥራት የእስራኤል ልጆች ምን መስጠት እንዳለባቸው፣ በመገናኛ ድንኳን ውስጥ ስለሚጠቀሙበት ቁሳቁስ መመሪያ ስለ መሰጠቱ የሚያወሱት ይሆናሉ ማለት ነው። ከምዕራፍ ሃያ አምስት እስከ ምዕራፍ ሰላሳ ባሉት ክፍሎች እግዚአብሔር ስለ መገናኛው ድንኳን አሰራርና ሊቀ ካህኑ ሊለብሶ ስለሚገባው ልብሰ ተክህኖ መመሪያ ይሰጠዋል። በኋላም የመገናኛው ድንኳን ተሰርቶና ተጠናቆ እንዲያውም የእግዚአብሔር ክብር ሲሞላው እናያለን። ሰው ወደ እግዚአብሔር መቅረብ የነበረበት በዚህ ስፍራ አማካይነት ስለሚሆን በእስራኤል ታሪክ ውስጥ ይህ ስፍራ ከፍተኛ ጠቀሜታ ነበረው። አሁን ከቁጥር አንድና ሁለት የመገናኛውን ድንኳን ለመስራት የሚያስፈልጉ ቁሳቁሶችን እንመለከታለን። እንዲህ ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያኖረው ሰው ሁሉ መባ ተቀበሉ ይላል። እስራኤል ከግብፅ ባርነት ነጻ ከወጡ ገና ጥቂት ወራቸው ነው። እግዚአብሔር ግን ለመገናኛው ድንኳን መስሪያ እንዲሰጡ ሲጠይቅ እንመለከታለን። በጣም የሚያስገርመው ደግሞ የእስራኤል ልጆች በቃችው አቁሙ እስኪባሉ ድረስ አብዝተውና አትረፍርፈው መስጠታቸው ነው። ወዳጆቼ እንዲሁም አድማጮቼ፣ እንደዚህ ያሉ ነገሮች ብዙ ጊዜ አይፈጸሙም አይከናወኑም። ለብዙ ዓመታት አሉ። በአንድ ወቅት ዕውቁ የመጽሐፍ ቅዱስና የእግዚአብሔር ባሪያ የሆኑት ዶክተር መጊ ሲናገሩ ለብዙ ዓመታት በመጋቢነት አገልግያለሁ፣ ይሁን እንጂ ምዕመናኑን ከምንፈልገው በላይ አግኝተናል። መስጠቱ ይብቃችሁ ያልኩበት ጊዜ ትዝ አይለኝም ሲሉ በእውነት የተሰማቸውንና በአገልግሎት ዘመናቸው ያጋጠማቸውን በአንድ ወቅት መሰከሩልን። ሙሴ ግን እንደዚያ ነበር ያደረገው። ምን አለ? በቃችሁ አቁሙ እስኪባሉ ድረስ አብዝተውና አትረፍርፈው ይሰጡ ነበረ። እግዚአብሔር እየተመሰገነ ይሁን። እኔና እናንተ ዛሬ ካለን ከብዙ ገንዘባችን ለእግዚአብሔር የምንሰጠው አምሳ ሳንቲም አይደለም፣ ስሙኒም አይደለም፣ ሀያ ሳንቲምም አይደለም አስር ሳንቲም አይደለም። ኪሳችን ውስጥ ገና ፈልገን አነስተኛዋን አምስቷን ሳንቲም ብቻ ነው መባ ውስጥ የምንጥለው። ወዳጆቼ ባለመቶና ባለአምሳ ባለ አምሳ ባለ አስርና ባለ አምስት እንዲሁም ባለ አንድ ብር ቢኖረን ደግሞ ዝርዝር ስላጣን አንዷን ባለ አንድ ብሯን ማለቴ ነው፣ አነስተኛዋን እሷን ጠቅልለን መባ ውስጥ እንጥላለን። ለእግዚአብሔር ግን ወገኖቼ ትንሹ ነገር አታስፈልገውም። ትልቁንም ነገር እግዚአብሔር ሰጥቶናልና ካለን ነገር ሳንሰስት ለእግዚአብሔር አገልግሎት ለእግዚአብሔር በልበ ሙሉነት ብንሰጥ ይበልጥ እንባረካለን። እግዚአብሔር የዚህን ዐይነቱን መንፈስ በውስጣችን ያሳድር። ከቁጥር ሦስት እስከ ስድስት ያለውን ደግሞ ተመልከቱ። ከእነርሱም የምትቀበሉት መባይ ነው ወርቅ፣ ብር፣ ናስም፣ ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም የፍየልም ጠጉር ቀይ አውራ በግ ቁርበት የአቆስታ ቁርበት የግራርም እንጨት የመብራትም ዘይት ለቅባት ዘይትና ለጣፋጭ ጣንቅምም መረግድም ለኤፉድና ለደረት ኪስ የሚደረግ ፈርጥ ይላል። እስራኤላውያን እነዚናውን ከላይ ያነበብናቸውን ሁሉ ነገሮች ከየት ሊያመጡ ይችላሉ ገና ከስደት መመለሳቸው ነው ብላችሁ ትጠይቁ ይሆናል። እንደሚታወቀው ከግብፅ ባርነት ከወጡ እስራኤላውያን ገና ጥቂት ወራቸው ነው። እነዚህ ነገሮች ከግብፅ ሲወጡ ከሰበሰቡት የአራት መቶ ዓመታት የባርነት ደሞዛቸው ማግኘት ወይም መስጠት ይችላሉ ብንል ትክክለኛና የማያወላዳው ወይም የማያሻማ መልስ ነው ሊሆነን ይችላል። ዘጻት ምዕራፍ 12 ቁጥር 36 ኦሪት ዘጸአት ምዕራፍ 12 ቁጥር 36 እንዲህ ይላል። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ምን አደረገ ይላል? ሞገስ ሰጠ ይላል። እነርሱም ግብፃውያንም ምን አደረጉ ይላል ደግሞ፣ ቀጠል ሊያደርግና በዘበዙ ይላል። እስራኤል ከግብፅ የወጡት ብዙ ሀብት ይዘው ነበረ። የመገናኛውን ድንኳን ለመሥራት ብቻ በአምስት ሚሊዮን ብር የሚገመት ቁሳቁስ ሳያስፈልግ እንዳልቀረ አንዳንድ ሰዎች ይገምታሉ። በየስፍራው ተሸክሞት ስለሚጓዙ የመገናኛው ድንኳን በመጠኑ አነስተኛ ቢሆንም፣ ውስጡ ግን በጣም ያጌጠ ያማረ ነበረ። ቁጥር ስምንት በመካከላቸው ማድር ዘንድ መቅደስ ይስሩልኝ ይላል በአንድ ስፍራ እንደሚወሰን አድርጎ አልነበረም እግዚአብሔር መቅደስ እንዲሠሩለት የጠየቀው። ይሁን እንጂ በኪሩቤል መካከል አድራለሁ ብሏል። አንደኛ ሳሙኤል ምዕራፍ አራት ቁጥር አራት ፈጠን ፈጠን በሉ። አንደኛ ሳሙኤል ምዕራፍ አራት ቁጥር አራት ሁለተኛ ሳሙኤል ምዕራፍ ስድስት ቁጥር ሁለት ሁለተኛ ሳሙኤል ምዕራፍ ስድስት ቁጥር ሁለት ሁለተኛ ነገሥት ምዕራፍ አስራ ዘጠኝ ቁጥር አስራ አምስት ሁለተኛ ነገሥት ምዕራፍ 19 ቁጥር 15 ኢሳይያስ ምዕራፍ 37 ቁጥር 16 ኢሳይያስ ምዕራፍ 37 ቁጥር 16 ይህንኑ እውነታን ያረጋግጣሉ። እስራኤል በይሖዋ ብቻ የምትተዳደር መንግሥት ነበረች። ንጉሷም እርሱ ብቻ ነበረ። ዙፋኑን በኪሩቤል መካከል ዘርግቷል። ሰው ከእርሱ ጋር መገናኘት የሚችለውም በዚህ ስፍራ ነበረ። እግዚአብሔር ሰው በሠራው ሕንፃ የሚኖር ይመስለናል። ይህ ግን ሐሰት ነው። ይህ የአረማውያን ትምህርትና እምነት ነው። አንዳንድ ሰዎች የቤተ ክርስቲያኑን ሕንፃ የእግዚአብሔር ቤት ይሉታል። እግዚአብሔር በሕንፃ ውስጥ አይኖርም፣ ኖሮም አያውቅም። ሰለሞን ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም በማለት ትክክል ተናግሯል። እግዚአብሔር ነገሠ፣ አሕዛብ ደንግጡ፣ በኪሩቤል ላይ ተቀመጠ፣ ምድር ትናወጥ ይላል። መዝሙር ዘጠና ዘጠኝ ቁጥር አንድን ተመልከቱ። የቃል ኪዳኑ ታቦት የእግዚአብሔር ዙፋን ነው። ልብ በሉ። የቃል ኪዳኑ ታቦት የእግዚአብሔር ዙፋን ነው። በመጀመሪያ እንዲሰሩ የታዘዙትም እርሱን ነበረ። ቁጥር ዘጠኝ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ቃውም ሁሉ ምሳሌ እንዲሁ ስሩት ይላል። ምድራዊው መገናኛ ድንኳን የሰማያዊው መገናኛ ድንኳን ምሳሌ እንደሆነ የዕብራውያን መጽሐፍ ይናገራል። እዚህ ላይ በሰማይ የመገናኛ ድንኳን አለን የሚል ጥያቄ ሊነሳ ይችላል። በጣም ጥሩ። የእግዚአብሔር ቃል እንደዚያ ስለሚል በበኩሌ እንዳለ አምናለሁ። ዕብራውያን ምዕራፍ ስምንት ቁጥር አምስት ዕብራውያን ምዕራፍ ስምንት ቁጥር አምስት እነርሱም ሙሴ ድንኳኒቱን ሊሠራ ሳለ እንደ ተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደ ተገለጠልህ ምሳሌ ሁሉ ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል ዕብራውያን ምዕራፍ ዘጠኝ ከቁጥር 23 እስከ 4 ዕብራውያን ምዕራፍ 9 ከቁጥር 23 እስከ 4 በዚሁ ላይ በማዕከል እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእነርሱ ይልቅ በሚበልጥ መሥዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሠራች የእውነተኛ አይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል የቃል ኪዳኑን ታቦት እንዴት እንደሚሠሩ ስለ ተሰጠው መመሪያ ደግሞ ቀጠላ አድርገን እንመለከታለን በመገናኛው ድንኳን ዙሪያ አንድ መቶ ክንድ ርዝመት ሃምሳ ክንድ ስፋት ያለው ስፍራ አለ በዚያ ደግሞ የናስ መሠዊያና መታጠቢያ ይገኛል ዘጸአት ሰላሳ ቁጥር ስምንትን ስናነብ ይህንን እውነታ እናገኛለን የመገናኛው ድንኳን መቅደስና ቅድስተ ቅዱሳን የሚባሉ ሁለት ስፍራዎች አሉት። የመገናኛው ድንኳን መቅደስና ቅድስተ ቅዱሳን የሚባሉ ሁለት ስፍራዎች አሉት። የመገናኛው ድንኳን ራሱ ሰላሳ ክንድ ቁመት አስር ክንድ ስፋትና አስር ክንድ ርዝመት አለው። መቅደሱ ሀያ በአስር ነው ማለት ይቻላል። ቅድስተ ቅዱሳኑ ደግሞ አስር ክንድ ቁመት አስር ክንድ ስፋትና አስር ክንድ ርዝመት አለው። በመቅደሱ ውስጥ ካሉት ዕቃዎች ጥቂቶቹ የገጽ ብስት ገበታ፣ የወርቅ መቅረጽና የዕጣን መሠዊያ ናቸው። በቅድስተ ቅድሳኑ ያሉት የቃል ኪዳኑ ታቦትና የስርየት መክደኛው ናቸው። በውጪው አደባባይ ያሉት ደግሞ የናስ መሠዊያውና መታጠቢያው ናቸው። ዙሪያውም በነጭ ናይለን መጋረጃ ይጋረዳል። ከቁጥር እስከ አስራ ሦስት ያለውን የተመልከቱ። ከግራር እንጨትም መሠዊያ ታቦትን ይስሩ ርዝመቱ ሁለት ክንድ ተኩል ወርዱም አንድ ክንድ ተኩል ቁመቱም አንድ ክንድ ተኩል ይሁን። በውስጥና በውጪም በጥሩ ወርቅ ለብጠው በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። አራት የወርቅ ቀለበቶችም አድርግለት እነርሱንም በአራት እግሮቹ ላይ አኑር። በአንድ ወገን ሁለት ቀለበቶች፣ በሌላው ወገን ሁለት ቀለበቶች ይሁኑ። መሎጊያዎቹንም ከግራር እንጨት ሥራ በወርቅም ለብጣቸው፣ ይላል እግዚአብሔር። ከእስራኤል ልጆች ጋር የሚገናኘው ታቦቱና ከእርሱ በላይ ባለው የስሬት መግደኛ ባለበት ስፍራ ነው። ወደ እግዚአብሔር መቅረብ የሚችሉበት በዚህ ስፍራ ነው። ይህ ስፍራ በጣም የተቀደሰ ስፍራ ነው። በመጀመሪያ የሚገኘው ታቦቱ መሆኑን እናስተውል። ታቦቱ የሚቀመጠው እግዚአብሔር ባለበት ቅድስተ ቅድሳን ውስጥ ነው። እስራኤላውያን በምድረ በዳ በሚያደርጉት ጉዞ ተሸክሞ ሊጓዙ በሚችሉበት ሁኔታ ነበር ታቦቱ የተሠራው። አስፈላጊ በሆነ ጊዜ ለማጓጓዝ እንዲመች እያንዳንዱ በመገናኛው ድንኳን ውስጥ ያለ ዕቃ ቀለበትና ማንጠልጠያ ነበሩ። ከታቦቱ በላይ ያለው የስሬት መክደኛ ግን ከሌሎች ዕቃዎች የተለየ ነው። ከቁጥር 17 እስከ 19 ከጥሩ ወርቅም ርዝመቱ ሁለት ክንድ ተኩል ወርዱም አንድ ክንድ ተኩል የሆነ የስርየት መግደኛ ሥራ። ሁለት ኪሩቤል ከተቀጠቀጠ ወርቅ ሥራ፣ በስርየት መግደኛውም ላይ በሁለት ወገን ታደርጋችኋለ። ከስርየት መግደኛው ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውንም ኪሩብ በሌላ ወገን አድርገ በአንድ ላይ ትሠራዋለ ይላል። ቀጥሎ ደግሞ እግዚአብሔር የሚለውን እንመልከት። ቁጥር ያ ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ የስሬት መግደኛውንም በክንፎቻቸው ይሸፍናሉ። ፊታቸው እርስ በርሱ ይታያያል። የኪሩቤልም ፊቶቻቸው ወደ ስሬት መግደኛው ይመለከታሉ ሲል ይናገራል። ኪሩቤል ከላይ ሆነው የስሬት መግደኛውን በሚመለከቱበት ሁኔታ ነበር መሰራት ያለባቸው። ቁጥር አንድና ሁለትን ተመልከቱ። የስሬት መግደኛውንም በታቦቱ ላይ ታደርገዋለ። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖረዋለ። በዚያም ካንተ ጋር እገናኛለሁ የእስራኤልን ልጆች ታዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛውም ላይ ሆኜ አነጋግርሃለው ይላል። ታቦት ከውስጥም ከውጪም በወርቅ የተለበጠ ሳጥን ሲሆን የሚሠራውም ከግራር እንጨት ነው። ታቦቱ የኢየሱስ ክርስቶስን ስብዕናና አምላክነት ይወክላል። ልብ በሉ ታቦት የኢየሱስ ክርስቶስን ስብዕናና አምላክነት ይወክላል። ኢየሱስ ክርስቶስ በሥጋ የተገለጠ አምላክ ነው። አምላክነቱ በወርቁ ሲመሰል፣ ሥጋ መልበሱ ደግሞ በእንጨቱ ይመሰላል። ታቦቱ የእንጨት ሳጥን ሊባላ አይችልም፣ ምክንያቱም የወርቅም ሳጥን ጭምር ነውና። በሌላ በኩል ደግሞ የወርቅ ሳጥን ሊባላ አይችልም፣ ምክንያቱም የእንጨትም ነውና። ወርቁና እንጨቱ ኢየሱስ ክርስቶስ ሰውም አምላክም ለመሆኑ ዐይነተኛ ምሳሌዎች ናቸው። ልብ በሉም። ታቦቱ ወርቅና እንጨት መሆኑ ኢየሱስ ክርስቶስ ሰውም አምላክም ለመሆኑ ዐይነተኛ ምሳሌዎች ወይም ማስረጃዎች ናቸው። ሁለቱ በፍጹም አይዋሃዱም። ታቦቱ በውስጥም በውጪም በወርቅ የተለበጠ ነበር። የቆላሲስ መልእክት ጸሐፊ እንዲህ ይላል፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር። ኢየሱስ ክርስቶስ ድንቅ ነገር አድራጊ ብቻ አልነበረም። ስለ እግዚአብሔር የላቀ ግንዛቤን ያዳበረ ሰውን ብቻም አልነበረም። እርሱ ራሱ እግዚአብሔር ነው። እንደ እግዚአብሔር ተናግሯል፣ ራሱን በእግዚአብሔር ስፍራ አስቀምጧል። ይላል በዮሐንስ ምዕራፍ 14 ቁጥር 1 እንዲሁም ቁጥር 9 ላይ ጌታችን ኢየሱስ ክርስቶስ ልባችሁ አይታወቅ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። አንተ ፊልጶስ፣ ይህን ያክል ዘመን ከእናንተ ጋር ስኖር አታውቀኝ ምን? እኔን ያየ አብን አይቷ አላለ? በርግጥ እርሱ እግዚአብሔር ነው። ፍጹም ሰውም ነው። እንደ ማንም ሁሉ ይደክሞ ነበረ። በዚያ ሞቃት ቀን በሰማርያ ጒድጓዳ አጠገብ የተቀመጠው ለማረፍ ነበረ። እንደ ሰው ይተኛ፣ እንደ ሰው ይመገብ እንደ ሰው ይጠጣ እንደ ሰው ይስቅ እንዲሁም ያለቅስ ነበረ። ከሁሉም በላይ ደግሞ መከራን ተቀብሎ ሞተ። እነዚህ ሁሉ የሰው ባሕርያት ናቸው። ታቦቱ ታቦት እንዲሆን ከተፈለገ እዚህ ላይ ልብ በሉ። ታቦቱ ታቦት እንዲሆን ከተፈለገ እንጨትም ወርቅም መኖር ነበረበት። አንዱ በሌላኛው አይዋጥም። ክርስቶስም እንዲሁ አምላክም ሰውም ነበረ። ልብ በሉ። ኢየሱስ ክርስቶስ ሰውም አምላክም ነበር። አንዱ ከሌላኛው በፍጹም አልተዋሃደም። አንዱ በሌላው አልተዋጥም። በአንድ ጊዜ መለኮትም ሰውም ሆኖ ምንም ያደረገው ነገር አልነበረም። ወይም ፍጹም ሰባዊ ይሆናል ወይም ደግሞ ፍጹም መለኮታዊ ይሆናል እንጂ ስጋዊና መለኮታዊን አደባልቆ አያውቅም። ታቦቱ ባዶ ሳጥን አልነበርም። በብራውያን ምዕራፍ ዘጠኝ ቁጥር አራት በብራውያን የመልእክት ምዕራፍ ዘጠኝ ቁጥር አራት የተዘረዘሩ ሦስት ነገሮችን ይዟል። በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋም በወርቅ የተለበጠች የቃል ኪዳን ታቦት፣ በእርሷም ውስጥ መና ያለበት የወርቅ መሶብና የበቀለች የአሮን በትር የኪዳኑ ምጽላት ነበሩ። በታቦቱ ውስጥ ያሉት ነገሮች ምሳሌያዊ መልእክት አላቸው። የበቀለች የአሮን በትር የሚለው የበቀለች የአሮን በትር የሚለው የጌታን ትንሣኤ ያመለክታል። የጌታን ትንሣኤ ያመለክታል። መና ደግሞ ክርስቶስ የሕይወት እንጀራ መሆኑን ያመለክታል። መና ደግሞ ክርስቶስ የሕይወት እንጀራ መሆኑን ያመለክታል። አስሩ ትእዛዛት ክርስቶስ ሕጉንና ስለ እርሱ የተነገረውን ትንቢት ሁሉ መፈጸሙን ያመለክታሉ። የቃል ኪዳኑ ጽላት የክርስቶስን ንጉሥነት ያሳያል። ንጉሥ ሆኖ ተወለደ፣ ንጉሥ ሆኖ ኖረ ንጉሥ ሆኖ ሞተ። ጌታችን ኢየሱስ ክርስቶስ እንደገና ደግሞ ንጉሥ ሆኖ ከሞት ተነሣ። ንጉሥ ሆኖ እንደገና ወደዚህ ምድር ይመጣል። ኢየሱስ ክርስቶስ መድኃኔ ዓለም፣ ከዘላለም ዓመታት ጀምሮ ክርስቶስ በዚህ ምድር ላይ እስከሚነግሥበት ጊዜ ድረስ የእግዚአብሔር ዕቅድ ወደ ፊት እየገሰገሰ ነው። ይቺ ዓለም ወገኖቼ ንጉሥ ያስፈልጋታል። አንድ ቀን ጌታ ኢየሱስ ክርስቶስ የንጉሦች ንጉሥ የጌቶች ጌታ ሆኖ ይመጣል። መናው የተቀመጠበት መሶብ ስለ ክርስቶስ ነቢይነት ያመለክታል። በዮሐንስ ምዕራፍ 6 ቁጥር 32 ኢየሱስ እንዲህ አለ። እውነት እውነት ላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ አለ ኢየሱስ ክርስቶስ። ለዓለም የሚሆን የእግዚአብሔር መልእክትም ነው። እርሱ ሎጎስ ማለትም የእግዚአብሔር ቃል ነው። አልፋና ኦሜጋ ነው። ኢየሱስ ክርስቶስ እርሱ ለሰዎች የተሰጠ የመጨረሻው የእግዚአብሔር መልእክት ነው። በዚህ መልእክት ደግሞ እንድንኖር እግዚአብሔር አምላካችን ሰማያዊ ጥበቡንና ማስተዋሉን ያብዛልን እያልን በዚሁ የዛሬውን ትምህርታችንን እንደመድማለን። ደህና አደሩልን ነገር 게장애에서제발에같이사라져버치사라버치사라환설길을어둠의바만은어둠이만은목소리있어라틀어라어디서부터말릴까말까데반트내려서라더베치하세치만아조치에사만아자베말가니에도인 Passeries I can will time? Take a Ye te bare balni nagar holo balni nagar holo chera admine

I'm not going to be not going to I'm not